የአሜሪካ ድምጽ ያነጋገራቸው አንዳንድ የአስጎብኚ ድርጅቶች ኃላፊዎች በአስቸኳይ ጊዜ አዋጅ ላይ ወዳለች ሀገር ቱሪስቶች ሊመጡ አይችሉም ይላሉ። ጽዮን ግርማ ነች። ዛሬ ማምሻው ላይ ወደ አዲስ አበባ ስልክ ደውላ ያነጋገረቻቸው መድረሻቸውን በኢትዮጵያ የቱሪስት መስህብ በሆኑ ስፍራዎች ያደረጉ ዓለም አቀፍ የጎብኚዎች ቁጥር መቀነስና በቱሪዝም ዘርፉ ላይ ጫና መፍጠር የጀመረው ከአስራ ሁለት ወራት በፊት ከተጀመረው የተቃውሞ እንቅስቃሴና እሱን ተከትሎ ከተለያዩ ሀገራት በተለያየ ጊዜ ከሚሰጠው የጉዞ ማሳሰቢያ ጋር በተያያዘ መሆኑን ያነጋገርናቸው የአስጎብኚ ድርጅቶች ባለቤቶች ይናገራሉ። ስማቸውንና ድርጅታቸውን እንዳንጠቅስ የጠየቁን የአንድ አስጎብኚ ድርጅት የስራ ኃላፊ አጠቃላይ ነገር ካልሆነ ዝርዝር ማብራሪያ መስጠት እንደማይችሉ ነግረውናል። ለነገሩ በአሁኑ ጊዜ አንድ ጀነራል የሆነ መልስ ብቻ ነው መስጠት የምችለው። ያ ምንድን ነው? ወደ ፐርሰንቴጅ ምናምን ምናምን ሳንገባ ካንስሌሽኖች ያው ሞልተዋል። መንግስትም ያውቀዋል ይሄንን። ከዚህ የበለጠ ብዙ ኢንፎርሜሽን መስጠት አልችልም፣ ምክንያቱም አዋጅ የታወጀበት ሀገር ላይ ቱሪስት ይመጣል ተብሎ አይገመትም። በምን ያህል ፐርሰንቴጅ ወረደ የሚለውን እንግዲህ መንግስት ነው መጨረሻ ላይ መስጠት የሚችለው ይመስለኛል። ምንም ሲገሩ የሚኖረው መንግስት ላይ እጅ ላይ ነው የሚኖረው። ኢንዲቪጁዋል ቱሪስቱ የራሱን ብቻ ማውራት ይችላል። ምናልባት ገና ከታወጀ ወደ ሀያ ምናምን ቀኑ ነው አመ ማነው ወር ሁለት ወር ሶስት ወር ሲታይ ኢምፓክቱ ይሰማ ይሆናል ግን ዴፍኔትሊ ማንም ሊክዶ በማይችልበት መልኩ ቱሪስት አስቸኳይ ጊዜ የታወጀበት ሀገር ላይ አይሄድም ከአስቸኳይ ጊዜ አዋጅ ውስጥ በፊት በሚል አቀረብንላቸው ጥያቄ በፊትም ቢሆን ቀስ እያለ እየቀነሰ ነበር ብለዋል ከዛ በፊት እንግዲህ አንድ አመት የቷስ እንቅስቃሴው ከተጀመረ ጀምሮ ግራጁዋል እያደረገ ዲክላይን ማድረጉ አልቀረም የመጨረሻው ምን በሚችሉት እናንተ ቤቱን ያፈረሰው ገለባ ነው የሚባለው እሱ ያው አዋጁ ነው። ሌላ ያነጋገርናቸው የአስጎብኚ ድርጅት ባለቤት ስማቸውን እንዳልጠቅስ ጠይቀውኛል። ዓለም አቀፍ ጎብኚዎች የጉዞ እቅዳቸውን እየሰረዙ እንደሚገኙና መንግስትም ይህን አውቆ በቱሪዝም ሚኒስቴር አማካኝነት ስብሰባ አድርገው እንዳወያያቸው ተናግረዋል። ተሰረዘበት ምክንያቱ ዋናው ትራቨል አድቫይዘሪ የአሜሪካን ኤምባሲና የተለያዩ ኤምባሲዎች ስላወጡ የኢትዮጵያ መንግስትም ደግሞ በአርባ ኪሎ ሜትር ማ የሚለውት ኮንፊስ ስላረጋቸው ነው። ብዙዎቹ ግራ ገብቷቸው የሰረዙ ብዙ የተሰረዘ እሳቸው በሚመሩት ድርጅት ከሐምሌ ጀምሮ ጎብኚዎች በተደጋጋሚ የጉዞ ቅዳቸውን እየሰረዙ እንደሚገኙ ጠቅሰው፣ በተለይ ለአውሮፓ ጎብኚዎች ከጥምቀት በዓል ጀምሮ እስከ ገና ድረስ ያለው የአሁኑ ወቅት የቱሪስት ቁጥር የሚጨምርበት ጊዜ እንደነበር ጠቁመዋል። ሰባ በመቶ የሚሆኑ የድርጅቶቻቸው ደንበኞች ጉዟቸውን ሰርዘዋል። ኦፍኮርስ ኦቨርሄዳችንን ከቨር ማድረግ አንችልም። ብዙ አድቫንስ የከፈልናቸው ይኖራሉ፣ የሰራተኛ ደሞዞች ይኖራሉ። ከዚህ በፊት ብዙ ጥሩ ስለሰራን እና ብንት ስላለ ብዙ ላይ ጎዳን ይችላል። ሎካል ቱሪስቶችን ለማስንትን ለማድረግ የመንከረጅ ለማድረግ እየሞከርን ነው። ስለዚህ ዲስከሽን ላይ ነው። ሰብስበው ሁላችንንም እያነጋገሩ ነው ካንስሌሽን ላይ ሆቴሎች ሪፈንድ እንዲያደርጉ ምናምን ያነጋገሩ ስለሆነ መንግስት፣ የተቻለውን ያህል ጉዳቱ ሀይለኛ እንዳይሆን ለማድረግ እየሞከሩ ነው። ሁለቱም የአስጎብኚ ድርጅቶች እንደሚሉት ጎብኚዎቹ እያደረጉት ያለው የጉዞ ስረዛ የሚያመጣው ጉዳት እንዲህ በአጭር ጊዜ ውስጥ በግልጽ የሚታይ አይደለም። ምክንያቱም በተለይ ትልልቆቹ ድርጅቶች ካላቸው ተቀማጭ ላይ በማውጣት እየደጎሙት እንደሚገኙ ተናግረዋል። በዚሁ ከቀጠለ ግን ጉዳቱ ከፍተኛ ሊሆን እንደሚችል ጠቁመዋል።